ኦሮሚያ ክልል ተፈናቅለው በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኙ ተፈናቃዮች የታንዛኒያው የመንግስትና የታጣቂ ቡድን የሰላም ድርድር ወደ ቀድሞ ቀያቸው ለመመለስ የሚያስችል ስምምነት እንደሚደረስበት ተስፋ ጥለውበት እንደነበር ገልጸው ባለመሳካቱ ማዘናቸውን ተናገሩ። ተደራዳሪዎቹ በጦርነቱ እየተሰቃየ ላለው ህዝብ ሲባል ስምምነት ሊፈጥሩ ይገባ እንደነበረ ያነሱት የኦሮሞ ውርስ አመራርና ተሟጋች ማህበር አባል ዶክተር ጀማል ኢበኑ ደግሞ ድርድሩ ከመጀመሪያውም የግልጽነት ችግር እንደነበረበት ይተቻሉ። ይሁንና ሁለቱም ወገኖች ድርድሩን ቀጥለው የህዝቡን ስቃይ ለማስቆም የሚያስችል የሰላም ውል መቋጠር እንደሚጠበቅባቸው ዶክተር ጀማል ያሳስባሉ። የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዲሬክተር አቶ ሆነ ማንደፍሮ በአንጻሩ ድርድሩ በኦሮሚያ ክልል የሚኖሩ የአማራ ተወላጆችን ሞትና መፈናቀልን ያስቆማል የሚል እምነት የላቸውም። አስማማው የነው በጉዳዩ ላይ ተጨማሪ ዘገባ አሰናድቷል። ከኦሮሚያ ክልል ተፈናቅለው በአሁኑ ወቅት በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ ከሚገኙ ዜጎች መካከል አንዱ አቶ ጌትነታቸም ለሁለተኛ ጊዜ በታንዛኒያ ዳሬ ሰላም በኢትዮጵያ መንግስትና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን መካከል በተደረገው የሰላም ድርድር ወደ ቀያቸው የመመለስ ተስፋን ሰንቀው እንደነበረ ይገልጻሉ። አቶ ጌትነት ለአሜሪካ ድምፅ ሲናገሩ ከምስራቅ ወለጋ ዞን ሊሞ ወረዳ ከጥቅምት 2011 ዓ ም ጀምሮ ከተፈናቀሉ ዜጎች መካከል እንደሆኑ አውስተዋል። የሰላም ድርድሩ ወደ ቀድሞ ቀያቸው የሚመልሳቸው ስምምነት ይደረስበታል ብለው ጠብቀው እንደነበረና ሳይሳካ በመቅረቱ ደግሞ እንዳዘኑ ይናገራሉ። ከጎረቤቶቻችንም ከተለያየበት የምሰማን እንደዚህኛ እንዲያውም ደስታው እንደዚህ አይነት ከመንግስት ጋር ስምምነት እንደሚያደርግ ያው ሰላም እንደሚሆን ነው እንግዲህ ስም ጠብቄ ነበር። ግን ስምምነቱ ያው ያለ መግባባት ተቋረጠ ሲባል እየሰማን ነው። ተስፋ ነበረን። መንግስት ትክክለኛ እውነት አረሳንም ዙሮ እያየን ነው። እውነት እውነት ወደ ቀያችን ተመልሰን ሰርተን የምንበላበትን መንግስት እያመቻቸልን ብለን እያሰብን ነበረ። ግን ይሄ ስምምነት መንግስት እንዴት ከአቅሙ በላይ እንደሆነ የሚል ተስፋችን በጣም ተሟጧል። አሁን እስከ መቼ ነው የሚል ለአሜሪካ ድምፅ አስተያየታቸውን የሰጡና ግጭቱ የቀጠለባቸው የኦሮሚያ ክልል አካባቢዎች ነዋሪዎችም ድርድሩ ያለ ውጤት መጠናቀቁ እንዳሳዘናቸው ገልጸው ሶስተኛ ዙር ድርድር እንዲዘጋጅ ጥሪ አቅርበዋል። ድርድሩን በጉጉትና በተስፋ ስንጠብቅ ነበር። አሁንም ተስፋ አንቆርጥም። መንግስትም ሆነ ታጣቂው ቡድን ችግሮቻችን ይረዳሉ ብለን እናስባለን። በግጭቱ ምክንያት ስንት ሰው እንዳጣን የወደመውን ንብረትና የተፈናቀሉ ነዋሪዎችን ቤቱ ቁጥራቸው እልቅቱና የንጹሃን ሰቆቃን እንዲያበቃም ሁለቱም ወገኖች ለሶስተኛ ጊዜ ተገናኝተው እንድነጋገሩ ይጠይቃሉ። በኢጋድና በዓለም አቀፍ አጋሮች ድጋፍ በፌዴራሉ መንግስትና በኦሮሚያ ክልል ውስጥ በሚንቀሳቀሰው አማጺ ቡድን መካከል በታንዛኒያ ዳሬ ሰላም ከተማ የተካሄደው ሁለተኛ ዙር የሰላም ድርድር ያለ ውጤት መጠናቀቁን ሁለቱም በየፊናቸው አስታውቀዋል። የጠቅላይ ሚኒስትር አብይ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በቅርቡ ለተደረጉ ድርድሮች አለመሳካት የታጣቂ ቡድን ግትርነትና የማይጨበጡ ፍላጎቶችን ተጠያቂ አድርገዋል። የታጣቂ ቡድኑ ቃል አቀባይ በበኩላቸው መንግስት በኢትዮጵያ ዘላቂ ሰላምና ደህንነት አጀንዳ ላይ ያሉ መሠረታዊ ችግሮችን ለመፍታት ፍላጎት የለውም ብለዋል። በጉዳዩ ላይ ያነጋገርናቸው የኦሮሞ ውርስ አመራርና ተሟጋች ማህበር አባል ዶክተር ጀማል ብኑ ደግሞ ድርድሩ ከመጀመሪያውም የግልጽነት ችግር እንደነበረበት ይተቻሉ። በአብዛኛው ይሳካል ድርድሩ የሚል ግምት አልነበረን። አንደኛ ሁለቱም አልገለጹም። ለህዝብ ያልተገለጹ ብዙ ነገሮች ነበሩ። የሚደራደሩበት ነጥቡ ራሱ እንደሆነ በግልጽ አይታወቅም። ድርድሩ ራሱ መጀመሩን ውሎ ካደረ በኋላ ነው ከሚዲያዎች የሰማነው እንጂ ሁለቱም አላሳወቁንም። የማይሳካበት ምክንያት ብዙ ነበር። መሳከ ከሚችልበት የማይሳካበቱ ብዙ ነው። እኔ በበኩልም ሆነ በድርጅቴም በኩል እንደምናስበው ከድርድሩ በላይ መንስኤው መጀመሪያ ግጭቱ ወይም ደግሞ ጦርነቱ ለአምስት አምስት ሲካሄድ ነበረ መሆን ያልነበረበት ነበር ከጅምሩ ስለዚህ መሰረታዊ የሆኑ ችግሮች ሳይፈቱ ሁለት ቡድኖች ብቻ በመነጋገራቸው ችግሩ ይፈታል የሚል እንትን አልነበረንም። ባለፉት አምስት ዓመታት የኦሮሞ ህዝብ በጦርነት ተሰቃይቷል ያሉት ዶክተር ጀማል ለህዝቡ ሲባል ተደራዳሪ ወገኖች ከስምምነት ሊደርሱ ይገባ እንደነበረም አንስተዋል። ግን ተስማምተው ቢያንስ ተኩስ ቢቆም እና የህዝባችን ችግር እና ሰቆቃ ማብቂያ ቢያገኝ ፍላጎታችን ነበረ። ለዚህም ደግሞ ስንተጋም ነበረ፣ ስንጥረት ነበር። ቢስማሙም ብለን የተለያዩ ተሳስቦችን ስናደርግ ነበረ፣ ግን ሳይሳካ ቀርቷል። ማህበረሰቡ በዚህ ግጭት መሰረት የዕለት ተዕለት ኑሮ ተስተጓጉሏል። ምርት የለም። ተማሪ ትምህርት ቤት ሄዶ አይማርም። ስለዚህ ምርታማ ዜጎችን የማፍራት ስርዓት ከተስተጓጎለ አምስት አመታት አልፈውታል። ረሀብ አለ። በሽታ አለ። ሰዎች በሰላም ወጥቶ መግባት አይችሉም። ከአንድ ቀበሌ ለሌላኛው መዘዋወሩ እራሱ በጣም አዳጋጅ ሆኗል። በአጠቃላይ መኖር እና ለህልውና አስቸጋሪ በሆነ ሁኔታ ውስጥ ነው ህዝባችን ያለው። ይህ መቆም አለበት። ለዚህ ደግሞ ዋነኛውን ኃላፊነት የሚወስደው መንግስት ነኝ የሚለው አካል ነው። ከጅምሩም አንድም ጥይት መተኮስ አልነበረበትም። ዜጎች ሊያኩርፉ ይችላሉ። ማህበረሰብ ቅሬታ ሊያሰማ ይችላል። ያንን ቅሬታ እና ኩርፊያ አድምጦ መፍትሄ መስጠት ያለበት ኃላፊነት መውሰድ ያለበት መንግስት ነው። አሁንም ችግሮቹን መፍታት እና ማቆም በአብዛኛው ከመንግስት የሚጠበቅ ይመስለኛል። አኩራፊዎችን የኦሮሞ ነፃነት ሰራዊትን ብቻ ሳይሆን ሁሉንም በሀገሪቱ ውስጥ ያሉትን አክሮአፊዎች ወይም ደግሞ የተቆጡ ዜጎችን አሰባስቦ መፍትሄ መፈለግ አለበት። የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግ ስራ ክፍል ዳይሬክተር አቶ ሆነ ማንደፍሩ በበኩላቸው በሁለቱ አካላት የሚደረስ ስምምነት በኦሮሚያ ክልል የሚኖሩትን የአማራ ተወላጆች ሞትና መፈናቀል ለማስቆም ያስችላል ብለው እንደማያምኑ ይናገራሉ። ምንም እንኳ በጦርነት የድባቦት የሚደረጉ ጭፍጨፋዎች ከፍተኛ ቁጥር ሊኖሩ እንደሚችሉ ነዋሪዎች ራሳቸው ራሳቸውን ለማዳን አማራጮችን እንዳይወስዱ ሊያደርግ የሚችል ቢሆንም በአካባቢ የሚደረግ አማራዎች የሚደርስባቸው ነገር ግን ሆነ የሁለቱ መስማማት የሚያስቀረው አይደለም፣ የሁለቱ መጣላትም አይደለም። ምክንያቱም መጣላታቸው አልጃ አላስጀመረውም፣ መታረቃቸውም አያስቆመውም። ነገር ግን በዛ አካባቢ የውጊያ ድባብ መኖሩ አማራዎቹ ከፍተኛ ራሳቸውን ለማዳን እንኳን ወደ የትኛውም አካባቢ እንዳይንቀሳቀሱ እንቅፋት ስለሚሆን ከዛ አንጻር ችግሩን ያባብሰዋል የሚል እይታ ነው ያለን። በኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት መካከል የሚደረገው ድርድርም ከዘላቂ ሀገር ሰላም ይልቅ በስልጣን ክፍል ላይ ያተኮረ እንደሆነም ያመለክታሉ። አሁን እየተደረጉ ያሉ ድርድሮች የስልጣን መጋራቶች ናቸው። በእኛ እይታ መሰረታዊ የሆነ መዋቅራዊ ለውጥ ማምጣት አይፈልጉም። ሁለቱም በስልጣን ላይ ያለውም ጫካ ነኝ የሚለውም ሀይል አሁን ያለው አማራውን እየጨቆነ እያሳደደ ያለው ስርዓት እንዲቀየር አይፈልጉም። ስለዚህ በሁለቱ መካከል የሚደረግ ድርድር የስልጣን መጋራት እንደሆነ ነው የምንረዳው። ከዚህ አንጻር እና በታጣቂ ሀይል መካከል የሚደረግ የስልጣን መጋራት መሰረታዊ የሆነ ለውጥ በአማራው ላይ ያመጣል የሚል እይታም የለንም። የኦሮሞ ውርስ አመራርና ተሟጋች ማህበር አባል ዶክተር ጀማል ይሉኑ አሁንም ቢሆን ሁለቱ አካላት ተጨማሪ ድርድሮችን በማድረግ የሕዝቡን ስቃይ ለማስቆም የሚያስችል የሰላሙን ሊቋጥሩ እንደሚገባ ያሳስባሉም። ሶስተኛ ድርድር ጊዜ ሳይወስዱ አድርገው ድርድሩን በቀጣይነት ለማካሄድ ከሚያስተጓጉሉ ድርጊቶችም ተቆጥበው የስም ተለሻሸት፣ ስም ማጥፋፋት ወይም በቃላት የመቆሳሰል ጉዳዮች ከሁለቱም በኩል ቆመው፣ በሚቀጥለው አሁን ያልተስማሙባቸውን ጉዳዮች ውለው አድረው ተኝተውበት አጥርተው መቅረብ መቻል ያለባቸው ይመስለኛል፣ አለባቸውም። ምክንያቱም ስትደራደር ሁሉንም ነገር አታገኙም። የምትፈልገውን ነገር ሁሉ አታገኙም የምትፈልገው ነገር ሁሉም አታዳ ኮምፕሮማይዝ ማድረግ ማለት በአጠቃላይ ተቃዋሚዎቹ የሚፈልጉትን ሳይሆን በአጠቃላይ መንግስት የሚፈልገውን ነገር ሳይሆን ሁለቱን ማምቶ ህዝብን የሚጠቀም የመደራደሪያ ነጥቦችን ይዘው ለሶስተኛው ዙር የግድ መቅረብ አለባቸው። ጦርነት መሸናነት ይቻል ይሆናል፣ መግረል ይቻል ይሆናል፣ ግን ዘላቂ የሆነ ሰላማዊ መፍትሄ ሊያመጣ አይችልም። ጦርነቶች ሁሉ ይደረጉና መጨረሻ ድምዳሜያቸው የሚፈጸመው በድርድር ነው፣ በንግግር ነው፣ በሰላም ነው። በዚህ ሰላምን እንደ አንድ ዋነኛ አማራጭ በመውሰድ ተቀምጠው መነጋገር አለባቸው ብለን ነው የምናምነው። በአንጻሩ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዳይሬክተር አቶ ነማን ደፍሮ ግን ለችግሩ የተናጠል ድርድር ሳይሆን አገር አቀፍ መፍትሄ ነው የሚያስፈልገው ሲሉ ይከራከራሉ። በእኛ በኩል የአማራን ችግር ለመፍታት ያው በተናጠል አይደለም፣ ኦሮሚያ ብቻ አይደለም ያለው የአማራን ማሳደድ። ያለውም የአማራውን ችግር ለመፍታት ሀገር አቀፍ የሆነ ስርዓታዊ ለውጥ ያስፈልጋል። ምክንያቱም የምንጨፈጨፈው በስርዓቱ ነው ብለን እናስባለን። ስለዚህ ይሄንን ስርዓት ቀይሮ ሀገሪቷ አማራዎችን እንደ ዜጋ ይታይ በየትኛውም አካባቢ የመኖር መብታቸው ተከብሮ እንዲኖሩ የሚያደርግ ስርዓት ማምጣት ያስፈልጋል። ያ ደግሞ ሀገር አቀፍ የሆነ መፍትሄ ነው የሚፈልገው። በተናጠል ኦሮሚያ ክልል ላይ የሚደረግ ድርድርም ሆነ ውይይትም ሆነ የስልጣን መጋራት የአማራን ችግር ይፈታል ብለን አናስብም። በኢትዮጵያ መንግስትና የኦሮሞ ነጻነት ሰራዊት ታጣቂዎች መካከል በሚካሄደው ጦርነት ዋና ገፈት ቀማሽ የሆኑት የክልሉ ነዋሪዎችና የተፈናቀሉ የአማራ ተወላጆች አሁንም የሰላም አየር የሚተነፍሱበትና ወደ ቀያቸው የሚመልሳቸው ስምምነት የሚደረስባቸው ቀጣይ ድርድሮችን ተስፋ ያደርጋሉ የአሜሪካ ድምፅ አስማማኝ ነው ዋሽንግተን ዲሲ ዝግጅታችን ይቀጥላል